ሰላም ለእናንተ ይሁን ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ ታሙ ስዩም በመስተንግዶው ኤልያስ አስማረ ደግሞ በቅንብሩ አብረናችሁ እናመሻለን ዛሬ የመዝናኛውን ዓለም የሚቃኙ መሰናዶዎችን እናስደምጣችኋለን። በየጣልቃ ውጡ ሙዚቃዎችን ማጫወቱንም አንዘነጋውም። አስቀድመን በቅርቡ ስለተደረገ የእጅ ስልክን በመጠቀም የተሰሩ ፊልሞች የተወዳደሩበትን ኪነጥበባዊ መድረክ የተመለከተ ዘገባ እናሰማችኋለን። ኤደን ገርማ አሰናድተዋለች። የመጀመሪያው ስልክ ሰዎች በተለያዩ ቦታዎች ላይ ሆነው በድምጽ መልእክት እንዲለዋወጡ ከተሰራ በኋላ ስልኮች ከመጀመሪያ ፍጥረታቸው በእጅጉ ተቀይረዋል። በተለይም ባለፉት ሁለት አስርት ዓመታት ከበይነ መረብ ልቀት ጋር ተያይዞ በእጅ ስልኮች መገበያየት፣ መተያየት፣ ፎቶና ቪዲዮ ማንሳት፣ ማህበራዊ ሚዲያዎችን መጠቀም የመሳሰሉት ነገሮች ሰዎች ከእጅ ስልካቸው ውጪ መንቀሳቀስ እንዲያዳገታቸው አድርገዋል። አሁን አሁን ታዲያ በተለይም ከካሜራዎቹ ጥራት መጨመር ጋር ተያይዞ ሰዎች ከያሉበት ሆነው የገረጿቸውን ማጋራት ብቻ ሳይሆን የሙሉ ጊዜ ፊልም መስራትም ጀምሯል። ይህን እንቅስቃሴ የሚያበረታቱ የተለያዩ ተቋማት ቢኖሩም በስማርት ስልኮች የሚሰሩ ፊልሞች የራሳቸው ፌስቲቫል ኖሯቸው በዓለም አቀፍ ገበያ ላይ መቅረብ ከጀመሩ ሰነባብቷል። ከነዚህ ፌስቲቫሎች መካከል አንዱ የሆነው ስማርት ፊልም ፌስት እንደ ኤሮፓያን አቆጣጠር በ2016 ዓ ም የተጀመረ ሲሆን እንደ ኤሮፓያን አቆጣጠር በ2020 ና በ2021 ዓ ም በኮቪድ-19 ወረርሽኝ ተቋርጦ አሁን በድጋሚ ተጀምሯል። ከአስር ቀናት በፊት በአዲስ አበባ አራተኛ ዓለም አቀፍ ፌስቲቫሉን አካሂዷል። ሚካኤል እርሳቸው የዚህ ትዕይንት መርሃ ግብር አስተባባሪ ነው። ስማርት ፊልም ፌስቲቫል ማለት በስማርት ስልኮች የተቀረጹ አጫጭር ፊልሞችን የሚያሳይ ወይም ሰሌብሬት የሚያደርግ ፌስቲቫል። ለምንድን ነው ይሄ ፌስቲቫል መፈጠር ያስፈለገበት ምክንያት ብለሽ የምጠይቅ ከሆነ ከእንግዲህ የመጀመሪያው ስማርት ስል ከተፈጠረ ጊዜ ጀምሮ ራሱን ኢቮልቭ እያደረገ ወይም አፕዴት እያደረገ አዳዲስ ቨርዥኖች እየመጡ አዳዲስ የካሜራ ኳሊቲዎች እየመጡ ይገኛል። አሁን ባሉበት ጊዜ ደግሞ ኦልሞስት ውድ ከምንላቸው ካሜራዎች፣ ፕሮፌሽናል የምንላቸው ካሜራዎች ባልተናነሰ ፊልሞችን ወ ሌሎች ነገሮችን መቅረጽ ችለዋል እና እነዚህ ነገሮች ደግሞ በሁላችንም እጅ ወይም በሁሉም ሰው ኪስ ውስጥ የሚገኙ ነገሮች ናቸው። ስልክ የሌለው በዚህ ሰዓት ማግኘት ከበድ ያለ ነገር ነው የሚሆነው እና በዛም አልፎ ደግሞ የተለያዩ አይነት ወይም ጥራት ያላቸው ካሜራዎች የተለያየ ብራንድ ያላቸው ስልኮች ዓለማችን ላይ አሉ። ዓለማችን ላይ ካሉት ሰባት ቢሊየን ህዝብ በላይ ካለው ስማርት ስልክ የሚጠቀሙ ከግማሽ በላይ የሚሆነው ስማርት ስልኮች አሏቸው። እነዚህ ሰዎች በሙሉ ደግሞ በኪሳቸው አንድ ፉል የሆነ ፕሮዳክሽን ስቱዲዮ ነው ይዘው እየዞሩ ያሉት ማለት ነው። ሁሉም ሰው ደግሞ አንድ የሚናገረው ስቶሪ አለው። ሁላችንም ታሪክ አለን። ሁላችንም የሆነ ታሪክን እንናገራለን ብለን እናምናለን እና ይሄ ፕላትፎርም ወይም ይሄ ፌስቲቫል ዋና ዓላማው የሁላችንንም ታሪክ በራሳችን መናገር በምንፈልገው ልክ፣ በጀት ሳይገድበን፣ ሪሶርስ ሳይገድበን እዛው ኬሳችን ውስጥ ስለሆነ ያለው ለእነዚህ የሚሆኑ ደግሞ ታሪክን የመናገር ጉዳይ ዲሞክራታይዝ መደረግ አለበት ለሁሉም ለሁሉም ህዝብ ኢኮሊ እኩል በሆነ መልኩ መቅረብ አለበት ከሚል እሳቤ ተነስቶ በ2016 ዓ ም ዋሽንግተን ዲሲ ውስጥ ተቀንስሶ በ2017 ዓ ም የመጀመሪያውን ፌስቲቫል እዛ ዋሽንግተን ዲሲ ውስጥ ነበረ ተደርጎ የነበረው። የፊልም ጥበብ ውስጥ ለመሳተፍ እውቀትና ፍላጎት ያላቸው ሰዎች በሙሉ ክህሎታቸውን ማዳበርና ተለይተው መውጣት ይችላሉ፣ ይላል ሚካኤል የፌስቲቫሉ ትልቁ ግብም እነዚህ ፊልሞች ዓለም አቀፍ ይዘትና ተደራሽነት እንዲኖራቸው ማድረግ እንደሆነም የሚያስረዳል። ከ2019 ከፓንደሚክ በፊት የነበረው ሁኔታ እንዴት ነው? ከመቶ ሰላሳ በላይ የሚሆን መንበራ የተሳተፉበት በዛ ውስጥም ከአራት ሺህ በላይ የሚሆኑ ፊልሞች ነው ለእኛ ገብተውልን የነበረ ወይም ስምት ተደርገው የነበሩት ማለት ነው። በዚህ ሁኔታ ውስጥ ፕሮፌሽናል ፊልም ሰሪዎች ወይም አማተር ፊልም ሰሪዎች ብለንኛ ኛ የምንከፍለው የለም ሁሉ ለሁሉም ክፍት ነው። ዓለም ላይ ያለ ለሁሉም ክፍት የሆነ ፌስቲቫል ነው። የእውቀት ሌብል ወይም እንትን ቦታ ብለን የገደብ ነው ነገር የለም። ያው በኋላ የአዋርድ ሰርሞኑ ላይ ሲደርሱ የሚያሸንፉት በሚመረጡበት ሰዓት በኤክስፐርቶች ይሆናሉ ያንን ነገር የምናደርገው የሚሆነው እንጂ ከዛ ውጭ ያለው ለሁሉም ሰው ክፍት ነው። የእድሜ ገደብ የለው የፕሮፌሽናሊዝምም ልኬት የለውም። ማነው ገደብም የለውም። ሁሉም ሰው መስራት የቻለ በሙሉ ስቶሪ አለኝ ብለው ታሪክ አለኝ ብሎ የሚያቀርቡ በሙሉ ለሁሉም ክፍት የሆነ የምንቀበለው ነው ማለት ነው። እኛ ምንድን ነው በዓለም ደረጃ ወይም ግሎባሊ እየመጣ ያለ ትሬንድ አለ እኛ ብንፈልገውም ባንፈልገውም እየመጣ ያለ ትሬንድ አለ። ይህንን ትሬንድ እስፔሻሊ ደግሞ ለአፍሪካ ብሎም ለኢትዮጵያም ዓለም በአጠቃላይ ለሁሉም ሀገራት ላይ ላሉ ህዝቦች የሚጠቅም ነገር ነው። ምክንያቱም የተለያዩ ሶሻል ሚዲያ ፕላትፎርሞች የተፈጠሩ ነው ወይ ኮንቴንቶች ሰው እዛ ላይ የተጭነው አብዛኛው ማህበረሰብ የሚያይበት ነገሮች የተፈጠሩ ነው ያሉት። እነዚህ ነገሮች በተፈጠሩ ቁጥር ደግሞ የአንድ ሀገር ህዝብ ወይም ለምሳሌ አፍሪካ ውስጥ ያለ ከሌላ ኮንቲነንት ወይም ሌላ ሀገር ላይ ከሚኖር ሰው ሊገናኝ የሚችለው በእነዚህ ፕላትፎርሞች ከሆነ እዚህ ላይ ደግሞ የምናገኛቸው የተለያዩ ኮንተንቶችን ናቸው። የተለያዩ ቪዲዮዎች ወይም ፎቶዎችም ሊሆኑ ይችላሉ። ግን ሜሴጅ፣ ታሪክ የሚናገሩ ሀሳብ ያላቸው የሆኑ ኮንቴንቶችን ነገር የምናገኘው እና ይሄ ግሎባል ትሬንድ ላይ ያለንበት እንትን ነው። ይሄን ደግሞ አሁን በዩዘር ደረጃ አለም ላይ ሊሆን የዩቲዩብም ተጠቃሚ ኮንተንት ክሪኤተርም ብለን ብናየው በኢንስታግራምም በኩል በፌስቡክም በቲክቶክም ብናየው ሁሉም እያንዳንዱ ግለሰብ ፕሮፌሽናል ካሜራ ጠምዶ ዳይሬክተር ኖሮት ካሜራማን ጋፈር ብለን ብንይዘው ሂውጅ ነው፣ ትልቅ ነው አይደለም የሚሆነው በዛን ያክል። ሁላችንም ደግሞ ያንን የሚያህል የፋይናንሻል አቅም ላይኖረን ይችላል። ያንን ነገር ለማሳለጥበት ወይ ልንሰራበት የሚችለው የፋይናንሻል አቅም አይኖረን። እጃችን ላይ ያለችው አንቺ አንድ ስማርት ስልክ ግን እች ጋ ያለችው እኔንም አንቺንም እንደምታገናኘናለች በቪዲዮ ኮል ቁጭ ላይ እንደምናወራው ይሄኛውን፣ ደግሞ እኔ የምፈልገው ታሪክ እኔ መናገር የምፈልገውን ታሪክ በአጭር አጭር ፊልም ወይም በፊልምም ደረጃ ሊሆን ይችላል። በተለያዩ ኮንቴንቶች ደረጃ የምፈልገውን ታሪክ ገንቢ ቢሆኑ ጥሩ ናቸው። ኢሜጅን ስለሚገነባ የሆሊውድ የፈጠረውን ኢንፍሉንስ እንደምናውቀው ሁሉ የተቀረውን የአፍሪካ ኮንቲነንትም፣ የአፍሪካ አህጉርም ሌሎችም አህጉራት በዚህ ይህንን የተፈጠረውን የመደላድል በመጠቀም የራሳቸውን ታሪክ ለዓለም የማስተዋወቅ አቅሙን በደንብ ያጎለብታል ብለን እናምናለን። ለዛም ነው እዚህ ውስጥ የገባ ነው። አንድ ዓለም ላይ የተፈጠረ ያለውን ግሎባል ትሬንድ አንደርስታንድ ከማድረግ ሁለት ደግሞ የራስን ኢሜጅ የራስን ታሪክ በራስ ከመናገር አንጻር ያለውን ሴሌብሬት ለማድረግ በሚለው ነው። ምክንያቱም ሁሉም ያለውን ታሪክ ሁሉም ፕሮዳክሽን ስቱዲዮ ገዝቶለት ሁሉም ፕሮፌሽናል ካሜራ ኖሮለት በዛን ያህል ሌቭል አይሰራም እና አይ ዶንት ቲንክ ዓለም ላይም ያን የሚያክል አቅም አለን ብዬም ስለማላስብ ማለት ነው። ይሄ የኔ የግል ሐሳብ ነው እና ያን ያህል የማይኖር ከሆነ አንድ ሰው ግን ውስጡ የራሱ ሐሳብ ካለው ያንን ሐሳብ እንዴት አድርጎ ያቅርበው፣ እንዴት አድርጎ ይናገረው? ይህም ደግሞ ቴክኖሎጂ ጥሩ መደላደል ፈጥሮለታል። ስማርት ፊልም ፌስቲቫል ከተለያዩ የአፍሪካ፣ የአውሮፓና የእስያ ሀገራት የተውጣጡ ባለሙያዎች የተሳተፉበት ሲሆን ከዚህ በተጨማሪም በዘንድሮ ፊልም ላይ ተሳታፊዎች በዘሌማን ፊልም ፕሮዳክሽን አማካኝነት የፊልም ፕሮዳክሽን ስልጠና ማግኘታቸውንም ሚካኤል ይጠቅሳል። እዚህ ስናመጣው ለእኛ ሀገር ወጣቶች ፊልም ሰሪዎች፣ የፊልም ባለሙያዎች ፌስቲቫል ከመሆኑ ያለፈ ነገር ምን አዲስ ነገር ይዘን መጣን ነው ዋናው ትልቁ ነገር የሚሆን። ለእኛ ሀገር ወጣቶች አንድ የአክሰለሬተር ፕሮግራም ጀምረናል። ኢናጉራል ፕሮግራሙ ወይም ደግሞ የመጀመሪያው ፕሮግራሙ ነው። ሞዴሉ የቢዝነስ ስታርታፕ ሞዴል አለ ወይ ሀሳባቸውን የቢዝነስ አይዲያቸውን አውጥተው የቢዝነስ ፕሮፖዘልም ተጽፈው ምናምን የተለያዩ ኤክስፐርቶች መጥተው ሀሳባቸውን የሚያጠናክሩበት ወደ ተሟላ ቢዝነስ የሚቀየርበት የስታርታፕ ሞዴል አለ። ያንን ሞዴል በመያዝ ለክሪኤቲቭ ኢንዱስትሪ ደግሞ እንደዚህ አይነት ሞዴል አድል አልተፈጠረም እስከዛሬ ድረስ አይደለም ለኢትዮጵያ፣ በዓለም ላይም እንደዚህ አይነት ሞዴል እስካሁን ድረስ አልተሰራበትም። ሶ ይህንን ሞዴል ለኢትዮጵያ ብሎም ለአፍሪካ ሬፕሊኬት ማድረግን ወር ደግሞ ማባዛትን ስናስበው ብዙ ያልተነገሩ ታሪኮች አሉ። ሁለተኛ፣ ብዙ ስራ መፍጠር የሚችል ኢንዱስትሪ ነው። የክሬቲቭ ኢንዱስትሪ የምንለው ወይም የኢንተርቴንመንት ኢንዱስትሪ የምንለው ብዙ ስራ መፍጠር የሚችል ነው። ሁለት ሶስት፣ በኢትዮጵያ ብሎም በአፍሪካ የወጣት የወጣቶች ቁጥር ትልቅ ነው ወይም ብዙ ነው። ስለዚህ እነዚህም ወጣቶች በሙሉ በክሬቲቭ ኢንዱስትሪ ስራ እንስጣቸው ቢባል የሚጠይቀው ሪሶርስ በጀት ትልቅ ሊሆን ይችላል። ኢሜጅንም ከማስተካከል ወጣቶች የሚፈልጉትንም ሀሳብ ከመናገር ብሎም ለራሳቸው እድል ከመፍጠር አንፃር ይሄ አክስለሬተር ፕሮግራም የመጀመሪያውን የኢትዮጵያ ላይ አዲስ አበባ ላይ በዚህ መርሃ ግብር ላይ ከተሳተፉና በዚህ ሂደት ውስጥ ፊልም ሰርተው ለእይታ ካበቁት ወጣቶች አንዷ በቲክቶክ ላይ ተጽዕኖ ፈጣሪ የሆነችው ሉና ሰለሞን ናት። ሉና ስፒሪት ኦፍ አዲስ የተሰኘ በስነልቦና ቀውስ ላይ የሚያጠነጥን ፊልም ለእይታ አቅርባለች። ስማርት ፊልም የገባሁት ያው በትርፍ ጊዜ ኮንተንት ክሬት አደርጋለሁኝ የተለያዩ ሶሻል ሚዲያዎች ላይ ማለት ነው። ኢንስታግራም እና ቲክቶክ ላይ ጣጥ ቪዲዮዎች ምናምን በመስራት ሰራለኝ ዩዡዋሊ እና ኦፖርቹኒቲ ሲመጣ ፖስት ያደረጉ ነበረ። ዘሌማኖች ስማርት ፊልም ፖስት ላይ ማይቼ ነበረ እና አፕሮች አደረጉኝ ኢንትረስት አለሽ ወይ እንደዚህ አጥር ፊልም ለመስራት ና ላይ ያኔ እኔ ዝም ብዬ ዘ ኮንተንት ነው በሰራው ሶሻል ሚዲያዎች ላይ፣ ግን ኢንትረስቱ ነበረኝ ፓሽን ነበረኝ ዋይናት ብዬ ልሞክረው ብዬ ቀሮ ማለት ነው። እና የመጀመሪያ ሁለተኛ ጊዜ ነው ከነሱ ጋር ስታራ ይህን ፕሮጀክት እና ጥሩ ጥሩ ኦፖርቹኒቲ ስለነበር እንዲያልፈኝ አልፈለግኩም። ሰው ጆይን አደረግኳቸው በስልክ መሆኑ ደግሞ ጥሩ እንትን ይሆንልኝ። ቢከዝ ብዙ ጊዜ እንደዚህ አይነት መስራት የሚያስፈልጉ ብዙ ነገሮች አሉ ምናምን ኢንክሬጂንግ አይደለም ግን መሆኑ ሆኖ ይህ ትልቅ ፕሮዳክሽን የሚጠይቅ ነገር አይደለም። ቀላል ነው። እሱ በጣም ስቦኝ ነበረ። ስዚህ ልሞክረው የገባሁኝ ከእነሱ ጋር ማለት ነው። የገባሁት ከክላሱ ጀምሮ ነው። ኮርት ክላስ ነበረን ለስምንት ሳምንት ያህል። ከሱ ጀምሮ ከነሱ ጋር ትሬኒንግ ወሰድኩኝ። የተለያዩ ሆሊውድ ዳይሬክተርስ ፕሮዲሰርስ ምናምን ነበሩ የሚያሰጥነን ሎካልን፣ ኢንተርናሽናልን ስልጠናን ወሰድኩኝ። ከዛ ስልጠናው ሲያልቅ ነው ኤንድ ፕሮዳክታችን መጨረሻ ላይ የሰራነው ፊልም እነኔ ነው ለውድድሩ የገቡ ማለት ነው። ስማርት ፊልም ፌስትን በቀጣዩም አፍሪካውያን ወጣቶችን በፊልም ስራዎች በማሰልጠንና እንዲሁም ደግሞ ውድድሩን በዓለም አቀፍ ደረጃ እንዲስፋፋና እንዲታወቅ በማድረግ እንደሚቀጥል የፕሮግራሙ አስተባባሪ ሚካኤል እርሳቸው አስታውቋል። ከአሜሪካ ድምፅ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ አብራችሁን ስላላችሁ እናመሰግናለን። አድማጮች፣ ወደ ቀጣዩ መሰናዶ እንሻገር። በዓለማችን ከፍተኛ ነዋይ በሚፈስበት የፋሽን ኢንዱስትሪ ውስጥ ተቀባይነት አግኝተው የኢትዮጵያን ባህላዊ አልባሳትን ለዓለም ገበያ ማቅረብ ከቻሉ ኢትዮጵያውያን የፋሽን ዲዛይነሮች መካከል ገነት ከበደ አንዷ ናት። ገነት በተለይ ዘመናዊ የሙሽራ አልባሳትና መዘነጫዎችን በመስራት ትታወቃለች። በዘርፉ ያበረከተችውን አስተዋጽኦ የሚዘክር ታላቅ የፋሽንና የሙዚቃ ትርኢት ለማካሄድ ዝግጅት ተጀምረዋል። ይህንን በማስመልከት ከገነትና ከትርኢቱ ፕሮዲውሰር አንቷን ሊድሌ ጋር ስመኝሽ ቆየ ቆይታ አድርጋለች። ኢትዮጵያዊቷ እውቅ ዲዛይነር ገነት ከበደ የፋሽን ጥበብን በጣሊያንና አርጀንቲና ተምራ ወደ ሀገሯ ትመለስ እንጂ ለፋሽንና ለዲዛይን ያላት ፍቅር ግን ከልጅነትና ከትምህርት ቤቷ የሚጀምር ነው። ትምህርት ቤት እንግዲህ ልጆች ሆነን የነበርኩበት ማ ትምህርት ቤት የስፌት ትምህርት ቤትም የአርት ስራም ትምህርትም ነበረ። እና እሱም ኢንፍሉዌንስ ነበረው። ስፌት በጣም ወድ ነበረ፣ ጥሩ ነገር መድረስም ወድ ነበረ። እና ያም ብዙ ኮምት ቤት አርጓል። በተጨማሪም ወደ ትዳር ስመጣ የሚዜ ልብሶችን ለሰፋችልን ሰው እኔ ነበርኩ። እንዲሆኑ እንዲሆኑ ዳይሬክሽን ሰጥቻት የተሰራልኝ እና ያው አሁ ከልጅነት የሚያደገ ነገር ነበረ አፈራረጋችን የሚሄድበት ምክሬ ከዛ ደግሞ ስመጣም ያ ነበር ዋናው ነገር ያነሳሳል ገነት ከሰላሳ አመት በፊት የዲዛይኒንግ ትምህርቷን ጨርሳ ወደ ኢትዮጵያ ስትመጣ በከፈተችው ፓራዳይዝ ፋሽን ድርጅት አማካኝነት የኢትዮጵያ አልባሳትን በዘመናዊ መልክ እየሰራች ለሀገር ውስጥ ገበያ ማቅረብ ጀመረች በተለይ የምትታወቅበት ደግሞ በባህላዊ የሽመና ውጤቶች ዘመናዊ የሙሽራና የሚዜ አልባሳትን በመስራት ነው። ገነት እነዚህን አዳዲስ ዲዛይኖች ለሕዝብ ስታስተዋውቅ ግን ተቀባይነትን ለማግኘት ጊዜ እንደፈጀባት ታስታውሳለች። ምክንያቱ ትልቁ የነበረው ክሪቲሲዝም ምን ነበር? በዛ ጊዜ የባህላዊ ልብሳችንን ልታጠፊ ነው፣ ቆራረጠችው እንዲያደረገችው የተባለ ያው፣ በግለሰቡን ደረጃ በሚዲያ እንኳን ብዙ ድጋፍ እንጂ ተቃውሞ አልነበረኝም። ምክንያቱም ያው ጨርቆችን ተጠቅሜ ነው እንጂ ባህላችንን እኔ ራሴ አዞፍ የራሴ እኔ ባህል ልብስ ለብሳለሁ። ምክንያቱም የእኛ ባህል የኢትዮጵያ ባህል ወይም የኛ ያንን ቅርስ ሊበቅላል በኔ አንድ ሲምፕል ዲዛይነር ሊጠፋ አይችልም። ስለዚህ ለማሳየት የፈለግኩት ዋናው ትልቁ ነገር የኢትዮጵያ ሚስ የሚመረቱ በሽመና የሚመረቱ ጨርቆችን ወደ ዘመናዊነት መለወጥ እንደሚቻል ነው ያሳየሁትና ያ ደግሞ ሰውን በየዓመቱ በየጊዜው አዳዲስ ነገር እየሰራሁ አቀርብ ስለነበረ እንዳሉ ጥቅምም ሰውም ለካ ጥሩ ነገር ነው ብሎ ብዙ ሰውም የኔ ንግድ ተከትሎ ዛሬ በጣም ብዙ ዲዛይነሮች አሉ። እግዚአብሔር ይመስገን አሉ ሀገር ውስጥ በጣም ብዙ ፋሽን ዲዛይነሮች ስላሉ ክብር ነው የሚሰማኝ እና ለሚምርኩ ዜ ነበረሱ በሀገር ደረጃ በዘርፉ የካበተ ልምድ በሌለበትና እንደ ዋና ስራና መተዳደሪያ የመሆኑ ድል አነስተኛ በሆነበት የፋሽን ኢንዱስትሪ ስራዎቿን መውጣት የቻለችው ገነት ታዲያ በዓለም ገበያ ውስጥም ተጽዕኖ መፍጠር ችላለች። ገነት ፋሽን በሚል ስያሜ የሚታወቁ የተለያዩ በባህላዊ ጨርቆች የተሰሩ አልባሳትንም ለገበያ በማቅረብ ላይ ትገኛለች። ታዲያ ጥቂት ሀገራት የተቆጣጠሩትን ይህን የዓለም ገበያ ሰብሮ መግባት አስቸጋሪ አልነበረም ወይ ስል ጠይቄያታለሁ። እንግዲህ ለእኛ መንገድ በተለይ የፋሽኑ በጣም ብዙ ሄዷል፣ ግን ለእኛ ዩኒክ የሚያደርገን ወይም አውተንቲክ የሚባሉ የተለየ የሚያደርገን የእኛ ባህል ትራዲሽናል፣ ይሄ የሽመናው በእጅ የሚሰሩት ነገሮች ትልቅ ባሊ አለው። በተለይ በአሁኑ ዘመን እንዳለፉት የተወሰኑ ዓመታት የሰሰነ ድልቲ የሚባለው ነገር ትልቅ ኢምፓክት አለው። በተለይ ከሴት በመስራት እኛውን ታሪካችንን አናወራም። ስቶሪቴሊንግ ተብሎ ዛሬ ሁሉም የሰራውን የሚያሰራውን ማውሩፍ አንድ እርምጃ የሚሄደው እኛ ግን እናፍራለን። አስተዳደጋችንም ብዙ አታወሪም። ምንያቱ ራሴ በስራዬ ይሄን ይሄን አድጌ አልልም ግን ዛሬ ያን ማለቱ ነው ወደ ሌላ ደረጃ እንድትሄጅ የሚያደርግ በተለየ እውነት ያደረግሽው ነገር መቶ ማንም ቢያይ የማያፍርበት። ምክንያቱም ሲይንግ ኢዝ ቢሊቪንግ ይላሉ እነሱ እና አንዳንድ ባያወታው ብድግሎ ይመጣሉ። ያ ያልሽውን ነገር በልፋ ያደርጋሉ። ስለዚህ ያ በእውነቱን ይዞ መሄድ፣ ምትሰሪው ነገር ትክክል መሆኑን ማሳየት መቻል በራሱ ትልቅ መታመንን ያመጣል። ሌላ ከምትጠቀሽበት ነገር አንዱ ሴቶችን በተለይ ደግሞ በዚህ ስራ ውስጥ በማበረታታት ወጣቶችን፣ አዳዲስ ዲዛይነሮች እድል እንዲያገኙ በማድረግ ነው። እና እስቲ ስለዚህ ንገሪኝ። እግዚአብሔር ይመስገን በጣም ብዙ ልጆች ያሉ በተለይ በኢንተርንሺፕ የመጡት ብዙ ልጆች አብረውኝ ቆይተው ይመለሳሉና ያ ነው ለእኔ። ሴት ልጅን ተደገፍን ሕብረተሰባችን ይለወጣል። ይሄ በጣም ማምንበት መርሆ። ይህንን የገነት የሰላሳ ዓመት የፋሽን ዲዛይን ሙያ ለመዘከር ታዲያ አዲስ አበባ ከሚገኘው ፍሬንድሺፕ ፓርክ በቴሌቪዥን በቀጥታ ለዓለም የሚሰራጭ ታላቅ የፋሽን ትርኢት ለማካሄድ ዝግጅት ተጀምሯል። የፕሮግራሙ ፕሮዲውሰር እና በኢትዮጵያ ዙሪያ ከ24 በላይ ዶክመንተሪዎችን የሰራው አንቷን ሊንድላይ እንደሚለው የፋሽን ትርኢቱን የምትመራው የገነት የረጅም ጊዜ ጓደኛ ታዋቂዋ ኢትዮጵያዊት ሞዴል ሊያ ከበደ ናት። ሊያ ከበደ አዎ እንግዲህ ሊያ ከበደ እና ገነት ከበደ ረጅም ጊዜ የቆዩ ጓደኞች ናቸው። ሊያ ከበደም ዓለም አቀፍ እውቅና ካገኙት ታዋቂ ኢትዮጵያውያን ሞዴሎች አንዷ ነች። ነገር ግን ከዓመታት በፊት ሊያ ሥራ ስትጀምር እንዳሁኑ በዓለም ደረጃ ከመታወቋ በፊት ለገነት ሞዴል ሆና ሰርታለች። ከዛን ጊዜ ጀምሮ ነው ጓደኝነታቸው የተመሠረተው። እስካሁንም ይገናኛሉ፣ አብረው ይሠራሉ። ስለዚህ በዝግጅቱ ላይ ተገኝታ ስለ ገነት፣ ስለ ስራዎቿና ረጅም አመታት ዓመታት ስላስቆጠረው ጓደኝነታቸው ትነግረናለች። ሌላው በዝግጅቱ ላይ ከጣሊያን የሚመጡ ሙዚቀኞች ዝግጅታቸውን ያቀርባሉ። ለምን እነሱ ተመረጡ? ምናልባት ገነት ትምህርቷን በጣሊያን ከመማሯ ጋር ግንኙነት ይኖረው ይሆን? በትክክል። የገነት የፋሽን ዲዛይን ስራዋ የሚጀምረው ስለ ፋሽን ያወቀችው በጣሊያን ነው። ስለዚህ የመጣችበትን መንገድ የሚገልጽ አንድ ነገር እንዲኖር ፈለግን። ለዛ ነው ይህን የኦፕራ የሙዚቃ ቡድን ከጣሊያን የምናስመጣው። በክላሲካል ሙዚቃ በጣም የታወቁ ሲሆን ልክ እንደ ገነት ታሪካዊ ወይም ባህላዊ እና ዘመናዊ ስራዎችን እያደባለቁ የሚሰሩ ናቸው። በዝግጅቱ ላይ ገነት ዲዛይን በሚል አዲስ ስያሜ የሚተዋወቁ አዳዲስ የገነት ልብሶች ለእይታ የሚቀርቡ ሲሆን የገነትን የሰላሳ ዓመት የሙያ ጉዞ የሚያስቃኝ ሌላ የጥቁርና ነጭ የፎቶ አውደ ርዕይ እንደሚኖርም አንቷን ገልጾልናል። የእኔና የገነት ግንኙነት ከስራም ያለፈ ነው። ለረጅም ጊዜ አውቃትለሁ። ለአንድ ዶኪመንተሪ ስራ ቃለ መጠይቅ አድርጌላት ከተዋወቅን በኋላ ጓደኛ ሆነን እጅግ በጣም ለስራው የተሰጠች ታታሪ ሰው ናት። የኢትዮጵያን ባህላዊ አልባሳት በጣም ትወዳለች። እናም ያንን በዘመናዊ መንገድ ሰርታ ኢትዮጵያ እንደትጠራበት ማድረግ ያስደስታል። ለስራዋ ልዩ ፍቅር አላት። ግን ደግሞ ከዛ በላይ ሴቶችን ማብቃት ልዩ ስሜት የሚሰጣት ነው። ሴቶች የራሳቸውን ንግድ እንዲጀምሩ በጣም ታበረታታለች። ስለዚህ ገነት በአጠቃላይ ግሩምና እጅግ የምትደነቅ ሰው በመሆኗ ክብርና እውቅና ይገባታል። እኔ ደግሞ የዚህ ዝግጅት ፕሮዲውሰር በመሆኔ በጣም ደስተኛ ነኝ። የሰላሳ ዓመት የፋሽን ዲዛይን ጉዞዋ ሲከበር ታዲያ ገነት ለአዲስ ስራዎችም እየተዘጋጀች ነው። በተለይ ገና ብዙ ይቀረዋል የምትለው የሽመና ጨርቆች በዘመናዊ መልክ በስፋት እንዲመረቱና ለገበያ እንዲቀርቡ ማድረግ እንዲሁም ሙያዋን ለወጣቶች የምታካፍልበት ትምህርት ቤት መክፈት ህልሟ ነው። ሙያውን ከሚዘክረው የፋሽን ትርኢት የሚሰበሰበው ገቢም በካንሰር በሽታ ለተጠቁ ህጻናት ህክምና እንደሚውል አዘጋጆቹ ገልጸዋል ለአሜሪካ ድምፅ ለተጠናከረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ ሴቶች ልቤ በጣም ኮራ ልቤ በጣም ኮራ እስኪ በጠቄቶ ስማቸው ሁልትራ ስማቸው ሁልትራ ጥቁርና ጠየመ የቀይዳማ ናቸው። እንኳንስ መልካቸው ይማርካል ስማቸው እንኳንስ መልካቸው ይማርካል ስማቸው ና በለጥሻቸው ሰብልና ሰናይት ሲሏቸው ራሄልና ሄለን እመቤት ህሊነና ሄበን ኃለት ፀሐይና ትጌ ወርቅነሽ ቻልቱና ደመቆና እያልነሽ የሽና ሃይማኖት ብዙነሽ አልማዝና ጊሩትነየሽ እጅጋየው ገነት በላይነ ሽ አለምና ቅድስት ሽመልጃሽ ተናኘ ኤደምና ሮማን መሰረት አስቴርና ሜሮ አይዳና ሶፊያ ቤተልሄም የምሥራች ፋንቱን አይና ለም ማእዛ የሩስና ሃና የወዲተዋ በጭሰሱና ሚሚና ድጃ ሰላም ናዝናሽ ምስራቅና ሳባ መድበሪያሽ አበባ ኤልዛና መሰሎ ትህትና ሳራ ብርታሎ ከጃፓን ከህንዶች ከጣሊያን ከእንግሊዝ ከነጮች ከአፍሪካ ከሱዳን ከግብጾች ሁሉንም ተዘዋ ዙሪያ አየሁ፣ ግን እንዳበሻ ሴት አጣሁ። ሁሉንም ተዘዋ ዙሪያ አየሁ፣ ግን እንዳበሻ ሴት አጣሁ።

አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩን በመስተንግደው ኤልያስ አስማረ ደግሞ በቅንብሩ አብረናችሁ ቆይተናል። የሳምንት ሰይ በለን። መልካም ጊዜ። ሀበሻ ሴቶች ልቤ በጣም ኮራ ልቤ በጣም ኮራ እስኪ በጠንቄቶ ስማቸውን ልጥራ ስማቸውን ጥቁርና ጠይም የቀዳማ ናቸው። እንኳንስ መልካቸው የማር ካለስማቸው እንኳንስ መልካቸው የማር ካለስማቸው አብረኸት ትብለጥና ስምረት፣ ሰላማዊት፣ ሙሉ ነበያት፣ ማለፊያቷ አሰገድ ፌሩዝና ተቱ ትክክል ብዙነሽ ሻፍረደ አዜብና ሕይወት ነገደ አረጋሽ ታሪክና አልጋነሽ አሚና ተዋበች ጌጤነሽ አበበች ማርታምና ብርቄ አስናቀች ታየችና ስንቄ ማክዳ ዘይነብና ውቢት በቀለች ሥራዬና ተርሲ ከሩቅ ምስራቅ ጃፓን፣ ከህንዶች፣ ከጣሊያን፣ ከእንግሊዝ፣ ከነጮች፣ ከአፍሪካ፣ ከሱዳን፣ ከግብጾች ሁሉንም ተዘዋ ዙሪያ የሆ ግን እንዳበሻ ሴታታሆ ሁሉንም ተዘዋ ዙሪያ የሆ ግን እንዳገሬ ሴታታሆ